ጤና ይስጥልን ክቡራትና ክቡራን አድማጮች፣ እንደምናመሻችሁ። ከሰኞ እስከ ዓርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 ኪሎ ኸርትዝ መካከለኛ ሞገድ የሚሰራጨውን ዝግጅት አሁን ጀመርን። በቀጥታ የሚተላለፍላችሁን የዛሬን ሐሙስ ነሐሴ 14 2007 ዓ ም ስርጭት ይዤ የማስተናግዳችሁ ሰሎሞን አባትነኝ። ጽዮን ግርማ ፕሮግራሙን ትመራለች። የቴክኒክ መሐንዲሱ ሱሌማን ታራዋሊ ነው። በአፋር ክልል ሰሞኑን ዝናብ እየጣለ ቢሆንም በድርቅ የተጎዱ እንስሳት እየሞቱ መሆናቸውን የሚገልጹ ከብት አርቢዎች እርዳታ እንደሚያስፈልጋቸው እየተናገሩ ነው። ትናንትና ቀን ነው የበላው። ከዚ በኋላ ምግብ አልበላ ከብት ሳር አላገኝም። አሁን ሳር ወዳለበት ቦታ እየሄዳቸ ያላቸው። አሁን ከዛ ነው የሄደው። ወረዳ አይስዒታ ከዚህ ስንት ኪሎ ሜትር ይሆናል? ሩቅ ነው፣ ከዚህ ሩቅ ነው፣ ሩቅ ነው። እስኪ በሰዓት ንገረኝ። ትናንትና ከሰዓት ነው ጀምረው በአፋር ክልል ከዘንድሮ ድርቅ ተጠቂዎች ለከብቶቻቸው ሳር ፍለጋ ከቦታ ቦታ እየተንቀሳቀሱ ያሉ ሰዎችን ነው የሰማችሁት። ዘገባ አለን በዚህ ላይ ማላዊ ዋና ከተማ ሊሎንጎይ ውስጥ 232 ኢትዮጵያውያን በእስር ቤት ውስጥ ናቸው። ከመካከላቸው አንዱ ሞቷል። ስድስት ወርም የተፈረደበት አለ። እሱንም ጨርሶ እዛ ቁጭ ያለ አለ። አስራ አምስት ቀን በላይ ነው እንግዲህ። ይሄን ጋዜጣ ላይ ወጣ፣ እዚህ የሀገሩ ጋዜጣ ላይ ፍረንት ፔጅ ላይ ወጥቶ ተነስተን ሄደን አየናቸው። በሚያሳዝን ሁኔታ ውስጥ አሉ። ምግቡ ምግብ አይደለም። መተኛው መተኛ አይባልም። አንድ ልጅ ሞተ፣ እንዳው ላስት ዊክ ውስጥ ሞተ። የሊሎንጎይ ከተማ ነዋሪ ኢትዮጵያውያን የአንዷን ድምፅን የሰማችሁት ክቡራትና ክቡራን፣ ዝርዝር ዘገባ ይዘናል። እስከ ምሽቱ አንድ ሰዓት ተኩል አብራችሁን ቆዩ። አሁን የሰዓቱ ዋና ዋና የዓለም ዜና ይቀድማል። አዳነች ስሳዬ ታሰማናለች። የቡሩንዲ ፕሬዚደንት ፔየር እንኩርንዚዛ ቃለ መሐላ የሚፈጽሙበት ጊዜ ስድስት ቀናት ሲቀረው ዛሬ ሳይታሰብ ለሶስተኛ ጊዜ ስራ ጊዜ ለመቀጠል የቃለ መሐላ ፈጽመዋል። ፕሬዚዳንቱ ጽህፈት ቤት ትላንት ለአሜሪካ ድምፅ ሬዲዮ የማዕከላዊ አፍሪቃ አገልግሎት ሲገልጽ ፕሬዚዳንቱ በመጪው ሳምንት ሮብ ቃለ መሐላ ይፈጽማሉ ብሎ ነበር። ይሁንና ፕሬዚዳንት እንኩሩንዚዛ ዛሬ የውጭ መሪዎች ባልተገኙበት ቡጁምቡራ በሚገኘው ብሔራዊ ሸንጎ ቃለ መሐላ ፈጽመዋል። የፕሬዚዳንቱ ተጨማሪ አምስት ዓመታት የስልጣን ጊዜ የሀገሪቱን ህገ መንግስትና አሪሻ ውልን ይጥሳል በማለት በአንዳንዶቹ ሲነቀፍ ቆይቷል። የአሩሻ ውል በቡሩንዲ ሲካሄድ የቆየውን የ13 ዓመታት የእርስ በርስ ጦርነትን ያከተመ ነው። ፕሬዚዳንቱ ለሶስተኛ ጊዜ በስልጣን ለመቆየት እንደሚወዳደሩ ባለፈው መያዝያ ወር ባስታወቁበት ወቅት መንግስትን የመገልበጥ ሙከራና የፖለቲካ ተቃውሞዎች ተቃውሞዎችን አስከትሎ ነበር። በሂደቱ ከአንድ መቶ በላይ የሚሆኑ ሰዎች ህይወታቸውን አጥተዋል። የተባበሩት መንግስታት ድርጅት ባለሥልጣኖች በጦርነት በተጎዳችው የመን ያለው የስቃይ ደረጃ ለመገመት ከሚያቅት በላይ ነው በማለት ረሃብ ሊገባ እንደሚችል አስጠንቅቀዋል። የዓለም የምግብ ፕሮግራም ባወጣው መግለጫ መሰረት አስተማማኝ ምግብ ያለማግኘት ብዛት ወደ 13 ሚሊዮን ይጠጋል። ከሀገሪቱ ህዝብ እያንዳንዱ አምስት ሰው አንዱ የምግብ ዋስትና የለውም ማለት ነው። የምግብ ረድኤት እጥረት ስላለና እርዳታ የሚያስፈልጋቸው ሰዎች ፈጣን ተደራሽነት ባለመኖሩ በሚሊዮኖች የሚቆጠሩ በተለይም ልጆችና ሴቶች ሊራቡ እንደሚችሉ የዓለም የምግብ ፕሮግራም አሳስቧል። ይህ ማስጠንቀቂያ የተሰማው በአዲስ መልክ ግጭት እንደተነሳ በሚወራበት ወቅት ነው። በደቡባዊቷ ከተማ አደን በአስተዳዳሪው መስሪያ ቤት ውጭ በደረሰ የቦምብ ጥቃት ቢያንስ አራት ሰዎች እንደተገደሉና አስር እንደቆሰሉ ባለስልጣኖች ተናግረዋል። የመንግስት ደጋፊ ኃይሎች ባለፈው ሐምሌ ወር አደንን ከሁቲ አማጽያን አስመልሰዋል። ሁቲ አማጽያን ባለፈው መጋቢት ወር የየመን መዲና ሰንዓንና ሌሎች በርካታ ቦታዎችን መያዛቸው የሚታወቅ ነው። የተባበሩት መንግስታት ድርጅት የሰብአዊ ረድኤት ጉዳይ ኃላፊ ስቲቨን ኦብራያን ውጊያው ካላቋም በስተቀር ለውጊያ የሚተርፍ ነገር አይኖርም በማለት ዛሬ አስጠንቅቀዋል። ሁሉም ነገር ይወድማል ለማለት ነው። የመን ደርሰው ሰው የተመለሱት ኦብራያን ትላንት ለጸጥታው ምክር ቤት ዘገባ ሲያቀርቡ በተመለከቱት ነገር እጅግ በጣም እንደደነገጡ ገልጸዋል። ካይሮ ውስጥ በአገር ደህንነት ጥበቃ ህንፃ ውጭ ዛሬ ማለዳ ለተፈጸመው የቦምብ ጥቃት እስላማዊ መንግስት ነኝ ከሚለው ኃይል ጋር የተሳሰረ ቡድን ኃላፊነቱን ወስዷል። በጥቃቱ ብዙ ሰዎች ቆስለዋል። የአካባቢው ባለስልጣኖች እንደሚሉት በከባዱ ፍንዳታ ከቆሰሉት መካከል ቢያንስ ስድስት ፖሊሶች ይገኙባቸዋል። የመንግስቱ ህንጻ ፊት ከባድ በተባለው ፍንዳታ ተደርምሷል። ሹራ በተባለው መኖሪያ ሰፈር ያሉት ህንጻዎች መስኮቶችም ተሰባብረዋል። የዓይን ምስክሮች እንደሚሉት አጥቂዎቹ በቦምብ የተሞላቸውን መኪና ከመንግስቱ መስሪያ ቤት ውጭ አቁመው በሌላ መኪና መለጡ ከፍንዳታው ድምፅ ከፍተኛነት የተነሳ የመዲናይቱ ነዋሪዎችን ሁሉ ከእንቅልፋቸው እንዳነቃ የማህበረሰባዊ ሚዲያ ገልጿል። ዜናው ዚህ ላይ ያበቃ። አመሰግናለሁ አዳነችን ለዜናው። ከምሽቱ 3 ሰዓት በ19 በ22፣ እና በ25 ሜትር ባንድ ያጭር ሞገድ ስርጭታችን ከተጨማሪና ሰፋ ካሉ ዜናዎች ጋር እንመለሳለን። ይህ በ1431 ኪሎ ኸርትዝ መካከለኛ ሞገድ የሚተላልፍላችሁ የአሜሪካ ድምፅ ራዲዮ ጣቢያ ስርጭት ነው። አሁን ወደ መጀመሪያ ዘገባችን እንለፍ። በነ ዘላለም ወርቅ አገኘው ዶሴ በአሸባሪነት ወንጀል ተከሰው ሲከራከሩ የቆዩት የሶስት ተቃዋሚ የፖለቲካ ፓርቲዎች የአረና የሰማያዊና የቀድሞ አንድነት ፓርቲዎች የአመራር አባላትና አንድ ሌላ ተከሳሽ የቀረበባቸውን ክስ መከላከል ሳያስፈልጋቸው በነጻ እንዲሰናበቱ የፌዴራሉ ከፍተኛ ፍርድ ቤት 19ኛ ወንጀል ችሎት ወስኗል። የቀሩት አምስት ተጠርጣሪዎች ደግሞ በተለወጠ አንቀጽ እንዲከላከሉ ፍርድ ቤቱ ወስኗል። መለስካቸው አመሃ ከአዲስ አበባ ተጨማሪ አለው። የፌዴራሉ ከፍተኛ ፍርድ ቤት አስራ ዘጠነኛውን ወንጀል ችሎት ዛሬ ረፋዱ ላይ እንደተሰየመ ብይን ለመስጠት የቀጠረውን የእነ ዝላለም ወርቅ ያገኘውን የክስ መዝገብ ቅድሚያ በመስጠት ተከሳሾች በሙሉ በችሎት ለመገኘታቸው የእያንዳንዳቸውን ስም እየጠራ አረጋግጧል። መዝገቡ ለብይን የተቀጠረ እንደነበረም አስታውሶ ብይኑ የተዘጋጀና አርባ አራት ገጾች ያሉት እንደሆነ በመግለጽ ብይኑን በአጭሩ እንደሚያሰማ አስታውቋል። በዚሁ መሰረት እስከ ዛሬ በተከናወነው የፍርድ ሂደት አቃቢ ህግ በመሰረተው ክስ አኳያ ያስረዱልኛል ያላቸውን ምስክሮች በእያንዳንዱ ተከሳሽ ላይ የሰጡትን ምስክርነት ፍርድ ቤቱ ባጭሩ ተንትኗል በተከሳሾቹ ላይ አቃቢ ህግ ያቀረባቸውን የሰነድ ማስረጃዎችንም መመዘኑን ፍርድ ቤቱ በሰጠው ሀተታ አመልክቷል በዚሁ መሰረት ፍርድ ቤቱ በዚህ የክስ መዝገብ በሽብር ወንጀል ተከሰው የነበሩት ሁለተኛ ተከሳሽ አቶ ሀብታሙ አያሌው የቀድሞው አንድነትና ለዴሞክራሲና ለፍትህ ፓርቲ የህዝብ ግንኙነት ኃላፊ፣ ሦስተኛ ተከሳሽ አቶ ዳንኤል ሽበሺ የቀድሞው አንድነት ለዴሞክራሲና ለፍትህ ፓርቲ የብሔራዊ ምክር ቤት አባል አራተኛ ተከሳሽ አቶ አብርሃ ደስታ የአርና ትግራይ ለሉዓላዊነትና ዴሞክራሲ የህዝብ ግንኙነት ምክትል ኃላፊ፣ አምስተኛ ተከሳሽ አቶ የሸዋስ አሰፋ የሰማያዊ ፓርቲ የብሔራዊ ምክር ቤት አባልና ሰባተኛ ተከሳሽ አቶ አብርሃም ሰሎሞን የአቃቢ ሕግ ምስክሮችም ሆኑ ሌሎች ማስረጃዎች ያስረዱት ነገር ስለሌለ የቀረበባቸውን ክስ መከላከል ሳያስፈልጋቸው በነጻ ሊሰናበቱ ይገባል ሲል ፍርድ ቤቱ ወስኗል። ይሁንና አቶ ዳንኤል ሽበሺ፣ አቶ አብርሃ አጽባና፣ አቶ የሸዋ ሳሰፋ ጉዳያቸው በፍርድ ቤት እየታየ ሳለ የፍርድ ቤቱን ስራ በማወክና በመጋፋት ቅጣት ተጥሮባቸው ስለነበረ ይህን ቅጣታቸውን እንዲፈጽሙ ትእዛዝ ሰጥቷል። አቶ ሀብታሙ አያሌውና አቶ አብርሃም ሰለሞን ግን ይህ ብይን ከተሰጠ ጀምሮ ነጻ ስለሆኑ ማረሚያ ቤቱ እንዲፈታቸው ትእዛዝ ሰጥቷል። አንደኛ ተከሳሽ ዘላለም ወርቅአገኘሁ ስድስተኛ ተከሳሽ ዮናታን ወልዴ፣ ስምንተኛ ተከሳሽ ሰለሞን ግርማ፣ ዘጠነኛ ተከሳሽ ባህሩ ደጉና አስረኛ ተከሳሽ ተስፋዬ ተፈሪ ግን አቃቢ ህግ ያቀረበባቸው የሰውና የሰነድ ማስረጃዎች በጭብጡ መሰረት ያስረዱለት ስለሆነ የቀረበባቸውን ክስ እንዲከላከሉ ፍርድ ቤቱ ብይን ሰጥቷል። ይሁንና የሚከላከሉት አቃቢ ህግ ባቀረበው አንቀጾች ሁሉ ሳይሆን በጸረ ሽብር አዋጁ አንቀጽ ሰባት ት አንድ ድንጋጌን በመተላለፍ መሆኑን ገልጿል። ይህ ማለት በሽብርተኛ ድርጅት ተግባር ውስጥ መሳተፍን የሚከለክለውን ድንጋጌ በመጣሳቸው እንደሚሆንም አብራርተዋል። በተከሳሾቹ አቃቢ ህግ ክስ የመሰረተው ጥቅምት 2 ቀን 2007 ዓ ም ቢሆንም ከሐምሌ 2006 ዓ ም ጀምሮ ተከሳሾቹ በእስር እንደነበሩ ይታወሳል። እንዲከላከሉ የተወሰነባቸው ተጠርጣሪዎች ከህዳር 13 እስከ 17 ባሉት ቀናት የመከላከያ ምስክሮቻቸውን እንዲያሰሙ ፍርድ ቤቱ አዘዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። አመሰግናለሁኝ መለስካቸው። ተከታዩ ዘገባ ወደ ማላዊ ይወስደናል። ከሁለት መቶ በላይ የሚሆኑ ኢትዮጵያውያን ማላዊ ዋና ከተማ ሊሎንጎወ ውስጥ በሚገኘው ማውላ ማዕከላዊ እስር ቤት ውስጥ ታስረው ይገኛሉ። ለምን ታሰሩ? እስረኞቹ አሁን የሚገኙበት ሁኔታ ምን ይመስላል? የኢትዮጵያ መንግስት ስለ ዜጎቹ ምን እያደረገ ነው? አዲሱ አበበ ተከታዩን አጠናቅሯል። የጥቆማዬ መነሻ ከዚሁ ከዋሽንግተን ዲሲ፣ በተለይም ከአንድ ታዋቂ የቀድሞ የኢትዮጵያ የብሔራዊ ቡድን ተጫዋች ነበር። ዛሬ የደወልኩልህ ለስፖርት ጉዳይ ሳይሆን ማላዊ ውስጥ በእስር ላይ ስላለው ኢትዮጵያውያን ነው ሲለኝ ስልኬን ኳስ እንደው አልቋል ምን ፈለገ በሚል ጥርጣሬ እንዳነሳሁ ያወቀብኝ መስሎኝ ነበር። በቀጥታ ወደ ቁም ነገሩ ገባን። ማላዊ ውስጥ ታስረው የሚገኙ ኢትዮጵያውያን አሉ። መረጃ እንድትሰጥህ የአንድ ዘመድን ስልክ እነግርሃለሁ ብሎ ቁጥሯን ሰጠኝ። ደወልኩ እና ስደተኛ ወይም ከታሳሪዎቹ አንዷ ትሆን ይህም ብዬ ነበር። ይህ ሰው የሰጠኝ ሴትዮ ግን ወይዘሮ የወዲት በላቸው ማላዊ ውስጥ ከሀያ ዓመታት በላይ የኖሩ በሥራ ምክንያት ወደዚያ የሄዱና የሁለት ልጆች እናት ናቸው። እሺ ወይዘሮ የወዲት ኢትዮጵያውያኑን ወደ ማላዊ ያመጣቸው ምን እንደሆነ አውቀዋል? ይሄ እንደ ትራንዚት ኮሪደር ነው የሚጠቀሙበት ወደ ሳውዝ አፍሪካ ለመሄድ። እሺ ሁለት መቶ ሰላሳ ሁለት ናቸው የታሰሩት፣ አንድ እስር ቤት በአንድ ጊዜ። እነዚህ ሁሉ ኬት መጥተው በግሩፕ በግሩፕ እየሆኑ አንዳንዴ ሰላሳም አርባም በኬንያ በኩል ሞያሌ ቪዛ አያስፈልግም አይደለ? በዛ በሞያሌ ያደረጉና ታንዛኒያ አይገቡና ታንዛኒያና ማላዊ ቦርደር ነው አንድ ቦርደር ነው የሚያዋስነው አንድ ድንበር ወሰን ነው። እሺ ከዛ በእግራቸው ያው ደላሎች አሉ በመሀል እነ እሱ ናቸው እንግዲህ ይህንን የሚያመቻቹት ማላዊ ቦርደር ውስጥ ሲገቡ ኢሊጋል ኤንትሪ ተብለው ነው የተያዙት። ህገወጥ አገባብ ስለሆነ በቃ ሌላ ምርጫ ምንም ነገር የላቸውም። እንኳን ቪዛ እና ዶኪመንት እንኳን አይኖራቸውም ሲያዙ አንዳንዶቹን አነጋግሪያቸው ከኦክቶበር ትወንቲ ፎርቲን ጀምሮ የታሰሩ አሉ። ካለፈው ጥቅምት ሁለት ሺ አስራ አራት እንደ አውሮፓ አቆጣጠር ጀምሮ የታሰሩ የታሰሩ አሉ። ፍርድ ተፈርዶባቸው ፍርዱን ጊዜ ጨርሰው ሁሉ ያልተለቀቁ አሉ። ባልሆነ መንገድ ሀገር ውስጥ ገብታችኋል ነው። ሌላ ወንጀል የለባቸውም። ለምን ያህል ነው የሚፈረድባቸው? ብዙ ጊዜ ሲታሰሩ ስድስት ወርም የተፈረደበት አለ። እሱንም ጨርሶ እዛው ቁጭ ያለ አለ። አስራ አምስት ቀን በላይ ነው እንግዲህ ይሄን ጋዜጣ ላይ ወጣ። እዚህ የሀገሩ ጋዜጣ ላይ ፍረንት ፔጅ ላይ ወጥቶ ለመጀመሪያ ጊዜ ያየ ነው እሱን ነው። ተነስተን ሄደን አየናቸው። በሚያሳዝን ሁኔታ ውስጥ አሉ። ምግቡ ምግብ አይደለም፣ መተኛው መተኛ አይባልም። አንድ ልጅ ሞተ። እንዳው መቼ ላስት ዊክ ውስጥ ሞተ። እነዛ ፍርዳቸውን ጨርሰው የእስር ጊዜያቸው አልቆ ውጡ የተባሉ ሰዎች እዛው የቀሩት መሄጃ በማጣት ነው ወይንስ ውጡ ተብሎ ፈቃዱ አልለቀቁም? አልለቀቋቸውም። ፍርዳችሁን ጨርሳችኋል ብለው አልለቀቋቸው የማይለቋቸው መሄዱበት ስለማይታወቅ እንግዲህ እኔም ችግሩ አልገባንም። እኛ አሁን የማላዊን መንግስትም ለማነጋገርም ሆነ ምንም ብቻ ግራ የገባው እንዲህ አይነት ነገር አይተናናቅም። ወደ ሀገራቸው ወደ ኢትዮጵያ ለምን አይልኳቸውም? የማላዊ ባለስልጣን ማነው? ነው ላኪው። ኬንያ ላይ ያለው የእኛን ማላዊን ካቨር የሚያደረገን ኤምባሲ፣ እዚህ ኤምባሲ የለም። ልቁ ጉዳት እሱ ነው። የኬንያው ኤምባሲ ምን ይላል? ኔ በኢሜይል አንደኛውም አቀው ሰው የዛ ውስጥ የነበረ ነበረ፣ በኢሜይል ኮንታክት አድርጌው ጉዳዩን ለሚመለከተው ክፍል ስላስረድቻለሁ ያለው አይነት ነገር ነው። ኢሜል እንጂ ይሄን አድርገን በዚህ መልኩ የሚፈቱበትን መንገድ በመንግስት ደረጃ እንፈልጋለን የሚል አይደለም። ወይዘሮ የውዴት ከቤተሰብ ጋር ነው። እርሶ ቤተሰብ ወይም እርሶ ራሶ ከታሰሩበት ሩቅ ናችሁ ቅርብ ናችሁ? አስር አስር ደቂቃ አስራ አምስት ደቂቃ ድራይቭ ነው። ታያቸዋላችሁ? እንደ በአካል ሰዎቹ ጉዳታቸውን ምን እንደሚመስሉ። በሳምንት ሁለቴ እስካሁን ይሄን ካወቅንበት ጊዜ ጀምሮ በግል ገንዘብ አዋጣን። እንግዲህ ይታሰብ፣ ሁለት መቶ ሰላሳ ሰው መመገብ በጣም ከባድ ነው። ግን አሁን በሳምንት ሁለቴ እንደዛ እያረግን የምግብ እየወስጥ አንደኛ ትልቁ ችግራቸው ማልኑትሪሽን ነው። ምግብ የሚባል ነገር የለም። እዚህ ሀገር የበቆሎ ገንፎ ነው የሚበሉት። ለነሱ የበቆሎ ገንፎ ያለምንም አብሮ ማባያ ሳይኖረው ደረቅ የበቆሎ ገንፎ እንደ ባይ ነፍስ ማቆሚያ እንዳይሞቱባቸው በችጋር እሱን ብቻ ይሰጧቸዋል። እዛ ቆመን ሲሰጧቸው አይተናል። በተቻለ መጠን እሁድ በተለይ ረፍት ላይ ስለሆኑ ብዙ ሰራተኞች ባለፈው እሁድ ብዙ ሆነን ሄደ ነበር ኢትዮጵያውያን ብዙ ናቸው እዚያ ማላዊ በተለይ ሊሎንግዌ አካባቢ አይደለንም። ወደ ሀምሳ ስልሳ እንሆናለን። ፕሮፌሽናሎች፣ ዶክተሮች ምናምን ሁሉ አሉ። ዶክተሮቹም ሄደው አብረውን ሄደው ነበር። ያው ሰፖርት ለመደራረግ ሁላችንም ወሬውን በቴክስትም በምንም አሳውቀ ናቸው። ብዙዎቹ እሁድ ዕለት መጥተው ነበረ። ይሄን የሞተውንም ልጅ ለመቅበር ሙከራ እያደረግን ነው። አሁን ማንነቱን አይዴንቲፋይ የሚያረግ ሰው ካልመጣ በስተቀር ከሞርቹዋሪ ሬሳውን አንሰጥም አሉ። የሚገርም ነው። አንድ ክስቱ፣ ልጅ ነው ምናምን አብሮት የታሰረ አለ። እሱ አሁን እንደምንም ብሎ የሜዲሰን ሳን ፍሮንቴ ሰዎች አሉ፣ ሐኪሞች ልጁ ሲታመም በፊትም የወሰዱት ልጁን ሆስፒታል የወሰዱት አሁን እዛ ያሉት ሰዎች እየሞከሩ ነው፣ ይሄንን የእሱን የአክስቱን ልጅ ወስደው ቦዲውን አይደንቲፋይ እንዲያደርግ። ወንድም ሳውዝ አፍሪካ አለው፣ ኦሬዲ አርድታዋቸዋል። ሀገራቸው እዛ ሆሳና ምቾት በማጣት ነው የሞተው ነው ያሉኝ። ይሄ የሞተው ኢትዮጵያዊ በቃ ሁሉም ነገር ተጓደለባት። ናቸው ምንም እኔ እነዚህም መትረፋቸው አሁን በእድሜ ጠና ጠና ያሉ ሰዎች አሉ ምልህ ከአርባ በላይ የሆኑ አምሳ ውስጥ የሆኑ ሰዎች አሉ። ለእነሱ ያ ቦታ በጣም አመቺ ስላልሆነ ቬሪሱን እነዚህም ሰዎች አንድ ነገር መሆን ይችላሉ። ወይዘሮ የውዲት በላቸውን ለጊዜያቸው አመሰግናለሁ። በነገራችን ላይ ዛሬ ደውዬ ሳናገራቸው እስር ቤት ሄደው ምግብና ልብስ ሲያድሉ ነው ያነጋገሩኝ። ማላዊ ውስጥ የኢትዮጵያ ኤምባሲ የለም። የዚያ አካባቢ ጉዳይ ናይሮቢ ውስጥ ባለው የኢትዮጵያ ኤምባሲ በኩል ስለሚስተናገድ ወይዘሮ የውዲት በኢሜይል አገኘኋቸው። ወደ አሏቸው ሰው ደወልኩና አቶ አንዳርጉ በርህን አገኘሁ። ሁለተኛ ተቀዳሚ ጸሐፊ ናቸው። ነገሩን ያውቃሉ። እየተደረገ ያለውንም ጥረት እንዲህ ሲሉ ይጀምራሉ ለውጭ ጉዳይ ደብዳቤ ጽፈን ያለውን ሁኔታ አሳውቀናል። ከማላዊ የውጭ ጉዳይ ሚኒስተር ደብዳቤ መጣልን። ከዛ ለውጭ ጉዳይ ጽፈናል። ኦረዲ አሁን እነሱን ፕሮሰስ እያደረጉት ነው፣ ባለን መረጃ መሰረት። ምክንያቱም የኢሚግሬሽን ሰውም ያስፈልጋል፣ የውጭ ጉዳይ ሰውም ያስፈልጋል። ያው ስክሪን ለማድረግ ታውቀዋለህ፣ አሰራር ብዙ ነገር አለ። ኦረዲ ያው ስራ ውስጥ ገብቷል፣ እነሱ ስራ ውስጥ ገብተዋል። መቼ ነው ይሄ የሆነው? አቶ አንዳርጉ ምን፣ ስንት ቀን ሆነው ይሄ? አሁን የነገሩን ለቅርብ ጊዜ ነው የነገሩን። ግን ምንድነው እንደምታውቀው ፎርማል መሆን አለበት በመንግስት ምክንያቱም እኛ ፎርማል የሆነ ደብዳቤ ካልመጣ ከሚመለከተው ከአንድ ሶቨርን የሆነ ሀገር ዝም ብሎ ሰው አንድ ሰው ተነስቶ እንደዚህ አለ ቢለን እንደ መረጃ እንይዘዋለን እንደ መነሻ ግን ሊወሰድ አይችልም በሚል አሁን እዚህ ቅርብ ጊዜ ባለፈው ሳምንት አካባቢ ነው ከውጭ ጉዳይ ፎርማል ሌተር ወደ ሶስት መቶ ሰዎች አሉ ብለው የላኩልን ከየትኛው ከዚህ ከማላዊ ከማላዊ ውጭ ጉዳይ ሚኒስቴር በዛ መሰረት ወደ አዲስ አበባ ላክል አሁን እኛም ትናንትም ደውለን ነበረ ማስፈቀድ ኢሚግሬሽን መፍቀድ አለበት የሰዎችንትን ምክንያቱም ለሴፓሴ በዛ ቁጥር ስለሚወ ያሉበት ሁኔታ በጣም አስቀያሚ መሆኑን ሰማለሁ። የዛ የሊሊንግዌን ወይም እዛ አካባቢ የሚኖሩ ኢትዮጵያውያን በፈረቃ ምግብ ምናምን ያመላልሱላቸዋል ይህን የመሳሰለ ሌላው ቀርቶ የፍርድ ጊዜያቸውን ጨርሰው ያልወጡ ሁሉ አሉና፣ እንደው በቅርብ ተገኝታችሁ በአካል አቶ አንዳርጉ ልትረዱ እንደው ለስሜታቸውን ለመጠበቅ የሚደረግ ነገር ይኖር ይሆን? ትክክል። አሁን እንዳልከው ለአዲሱ ይሄ ብዙ ስራዎች ታንዛኒያ እንደዚህ ስራ ሊደርስ ሶሶ ያደርጋለሁ። ግን ምንድን ነው እኛ ደግሞ ያው ከላይ ግሪን ላይት ካልተሰጠ ከትል ስራ ካልተባለ ከላይ ካልተፈቀደ አይደል ብሎ አንድ ሰው ብቻ ተነስቶ የሚሰራው አይደል። አሁንም ምንድን ነው ይሄ ነገር እነሱ የሚሰማቸው ሴንስ እንደሚያደርጉት አድርገን ነው ደብዳቤው የዛ የመጣው ደብዳቤውን በጣም ስትሮንግ ሌተር ነው፣ እንደዛ አድርገላት። ሜቢ አሁን እቺ የዲያስፖራዋ ቀን ምናምን ስለነበረች ሁሉም ቢሮ ወጥቶ ላይታች እያለ እንደምታውቀው ትልቅ ፕሮግራም ነበር ሀገር ቤት። እሱም ይሆናል ብይንትን ላለው ግን አሁን እኛም እየተከታተል ያለ ነው። ወዲያውኑ እንትን ሲመጣ ፍቃዱ ሲመጣ አት እናደርጋለን። ፍቃድ ኬት ነው የሚመጣው? የኢትዮጵያው ኢሚግሬሽን ነው ይሄንን የሚፈቅደው በነገሩ ላይ ውጭ ጉዳይ ሚኒስትር ውጭ ጉዳይ ሚኒስትር ለኢሚግሬሽን ያሳውቃል ወይስ ራሱ ውጭ ጉዳይ ሚኒስትር ላይ ይነጋግራል? ሁለቱ ሁለቱ ይነጋገሩና ለሁለቱ ነው የሚፈቅዱት። ውጭ ጉዳይ ኦልሬዲ ከሆን ካለ ኢሚግሬሽን ጋር ተነጋግሯል ማለት ነው። ሌላ ግን አቶ አንዳርጎ ወደ አገር እንዲመለሱ ከስር እንዲፈቱ ከምታደረጉት ጥረ በተጨማሪ በጤናቸው ረገድ ያለውን ሁኔታ እንደው የምትተ የሚንሸባበብበት መንገድ አለ። ኤምባሲው ምናልባት ሐኪም በማፈላለግ እስከሚወጡና እስከሚመለሱ ማለት ነው። ዝም ብሎ የታሰሩ ሰዎች ካሉ ለምን ታሰሩ፣ ለምን ወደ ፍርድ ቤት አትወስዷቸውም? እያል ወደ ፍርድ ቤት እንዲሄዱና የፍርድ ቤት ውሳኔ እንዲያገኙ እናደርጋለን። በዛ መሰረት ወደ ሀገር ቤት ዲፖወርት እንዲያደርጓቸው እናደርጋለን። የጠይነቱ ጉዳይ እንግዲህ አንድ አንድ ሶቨርን የሆነ ሀገር ካሰረ ስለ ጠይነትህ ያ ሶቨርን የሆነ ሀገር ሁሉ ነገርም ያደርጋል ተብሎ ይገመታል። በዚህ በኩል የማላዊ መንግስት ማለት ነው እንዲያደርግ ደግሞ እኛ ግፊትም አለ። አሁን ለምሳሌ ናይሮቢ አካባቢ ያሉ የታመሙ ካሉ ኮማንደሮች ቻይን አለው። ዝም ብለህ ይሄ ሰው ሀገር ሂድና አሳክም አትልም፣ እኔ ያሳክማለሁም አትልም። ምክንያቱም ኦልሬዲ በህግ የተያዘ ሰው ነው ይሄ ክሮስ ቦርደር ባይዘው፣ እዚህ ሀገር እኮ ስድስት ወር ያሳስራል። ከዛ ደግሞ ገንዘብ ካለህም ገንዘብ ከፍለህ ትወጣለህ። ስለዚህ አሁን ምንድን ነው የታመመ ሰው ካለ ወደ ሕክምና እንዲወስዱት የሚመለከታቸው ጋር እንነጋገራለን። ትልቁ ነገር መፍትሄ ያለው አገሪት የሚሰራው ስራ ነው። የአዌርነስ ስራ እየተሰራ ነው ያለው። እንዲያውም አሁን በጣም ቀንሷል። አሁን አቶ አንዳርጉ በረህን አመሰግናለሁ። ይህ ጉዳይ ብዙ መስሪያ ቤቶችና ድርጅቶችን ይመለከታልና ማላዊ ከሚገኘው ከድንበር የለሽ ሐኪሞች ዶክተርስ ዊዳውት ቦርደርስ ያነጋግርኳቸዋሉ። ነገሩ የተባበሩት መንግስታት ከፍተኛ የስደተኞች ኮሚሽን ዩኤንኤችሲአርን እና ዓለም አቀፉን ስደተኞች ድርጅት አይኦኤምንም ስለሚመለከት ከዚያ አካተን እነዚህን ሁሉ ይዘን ሰሞኑን እናቀርባለን። አዲሱን አመሰግናለሁ። በነገራችን ላይ የተከበራችሁ አድማጮች አዲሱ ዛሬ እያለ የተናገረው ዘገባውን ትናንትና ነበር ያጠናቀረውና የትናንትና ዕለት እንደሆነ ማሳሰብ እፈልጋለሁኝ። በአፋር ክልል ሰሞኑን በጣለው ዝናብ ጥሩ ተስፋ እንዳገኙበት የዱብቲ ነዋሪዎች ገልጸዋል። ዝናቡ ሳር በደንብ እስኪያቆጠቁጥና እንስሳቱ መኖ እስኪያገኙ የመንግስትም ሆነ የለጋሾችን እርዳታ እንደሚሹ ነዋሪዎቹ አካባቢውን እየተዘዋወረ እየተመለከተ ላለው ዘጋቢያችን ግርማይ ገብሩ ተናግረዋል። አቶ ያሲን ሞያሌ የዱብቲ ነዋሪ ናቸው። ሰሞኑን በአካባቢው የጣለው ዝናብ ጥሩ ተስፋ እንዳገኙበት ይናገራሉ። ይህም ሆኖ ዝናቡ ኃይለኛ በመሆኑ ምክንያት በድርቁ ተዳክሞ የነበሩት እንስሳትን እየጎዳቸው መሆኑን ደግሞ ይገልጻሉ። በዚህ ሳምንት በጣም ኃይለኛ ዝናብ ነው። በጣም ኃይለኛ ከሚባለው ዝናብ ነው። በዚሁ ክረምት ግን ዝናብ በቂ ዝናብ አግኝታቸዋል። ዛሬ በቂ ዝናብ አለ፣ የዘነበ ይገኛል፣ አሁንም ማለት ነው። ስለዚህ ከዝናብ ብዛት ምክንያት አሁን ማለት ነው የሞቱ እንስሳሶች አለ ሀ ዝናቡ ኃይለኛ በመሆኑ ተጎርቶ የነበሩ ከሞት የታረፉ አቅም የሌለው ማለት ነው እንስሳዎቹ የተዳከሙት የተዳከሙትን በሀይለኛ ዝናብ ምክንያት ትንሽ የተጎዳ አለ። ብዙ ናቸው። ስንት ይሆናሉ? በእኛ አካባቢ ወደ ታች ታንጋይ ኮማ የሚባል እና መገንታ አካባቢ ላይ የሞቱት አለ አንድ አርባ የሆኑት ምናምኖች ዛ አካባቢ ሞተዋል። ፊየሎቹ ማለት ነው። በሰው ሕይወት ላይ የደረሰ ጉዳት አለ? በእኛ አካባቢ በሰው ሕይወት ላይ የደረሰ ጉዳት የለም። ሰላም ነው። የሰው ጉዳት ሰላም ነው። ይህ ሲሳ አይዋራም በእኛ እንስሳት ፍሬ የሚበላ ስለሌለ የሚበላ የሌለ እንስሳት የሚወራ ነገር የላት። ይሄ ዱብቲ ወረዳ ነው። ይሄ ዱብቲ ወረዳ ነው። ቀበሌው ምን ይባላል? ቀበሌ ይሄ ዜሮ አንድ ቀበሌ። ኑሮ እንዴት ነው? ስራ እንዴት ነው? እዚህ ከተማ ውስጥ እዚህ አካባቢ የመንግስት ሰራተኞች አለ። ከመንግስት ሰራተኞች ውጭ ደግሞ የሱካር ሰራተኞች አለ ሁሉ ሱከር ሱከር ከመጣ በኋላ ማለት ነው። በፊት ደርግ ከነበረው ስራ ሰራተኞችም ሆነ የአሁኑም በሙሉ ማለት ነው የዚህ ሱከር ሰራተኛ ነው። አሁን ሰአት ማለት ነው። ሱከር ፋብሪካ የት አካባቢ ነው? ሱከር ፋብሪካ ሳይታ በታች ነው ያለው። ሳይታ በታ ጉዳ የሚባል አካ እና እሱ ጥሩ የስራ እድል ፈጥሯል ነው የሚሉት በጣም በጣም በጣም ኃይለኛ ትራይ እድል አለ አሁን ሰአት ማለት ነው። አሁን ህዝቡ ትንሽ ሰሞኑን በደረሰው አንዳንድ የድርቅ ምልክቶች እዚሁ አካባቢ የተሰጠ የእህል እርዳታ አለ። እዚሁ ዱብቲ ውስጥ የሚሰጥ የእህል እርዳታ አለ በመንግስት አለ። ይሄ በኩሎ ከላይ ከመሀል ሀገር አካባቢ እየገዙ ማለት ነው መንግስት ማለት ነው። ከላይ ምጡ ይሁን ከአካባቢም ይግዙ ይሁን ከውጭ ምቱ ይሁን እርዳታ እየከፈሉ ነው ያለው፣ ለህብረተሰቡ ማለት ነው። መቼ ነው የተሰጠው እርዳታው? እዚህ ወር አሁን አሁኑ እየሰጡ ነው ያለው አሁኑ ሰዓት። ለአንድ ሰው ስንት ነው የሚሰጠው? ለአንድ ሰው እንደ በፊት ነው። አስራ አምስት ኪሎ እንደ አካባቢ ይሰጣል። ለአንድ ሰው አስራ አምስት ኪሎ በቆሎ ይሰጣል። ለወር ነው ለወር ለአስራ አምስት ቀን ይሁን እንደዛ አካባቢ ነው የሚሰጡት ማለት ነው። ያው አነስተኛ ነው። ዝናብ ምክንያት የተጎዱ እንስሳቶችም አለ በፊት ዝናብ የሌለበት ጊዜ ሀብቶቻችንን መብላ የሚበላበት በማታቱ ምክንያት የሞቱ አለ። አሁን ደግሞ ዝናብ ከመጣ በኋላ ደግሞ ዝናብ ኃይለኛ በመሆኑ ዝናብ ኃይለኛ ለዚህ አደጋ በስተቀር አሁን የተሻለ ሁኔታ አለ ከዝናብ በኩል ማለት ነው። ከድርክ በኩል ግን ደግሞ አሁን አሁንም መካቆም ያስፈልጋል ዝናብ ተረጋግቶ አሁን ሳሩ የሚበክሉ አሁን ሃያ ቀን በኋላ ነው ሳሩ አካባቢ ላይ የሚበቅለው ማለት ነው። በተጨማሪ ዝናብ ካመታ በኋላ ከሀያ ቀን በኋላ እንስሳውን ደህናት ይረጋጋል ብለን ነው የምንጠብቀው። ሳሩ ያኔ ይደርሳል ይደርሳል። መሬቱ ዳርቆ ስለነበረ ነው ቶሎ ውሃ የዘነበው ዝናብ ወደ ውስጥ ስለሚታስጋባ በዳርቆ የነበረ መሬት በመሆኑ ቶሎ አይበቅልም። ይበቅላል ብለን ነው የምንጠብቀው ግን ያም ሆነ ያም ሆነ እህሉ ያስፈልጋል። አሁን ይሄ ሶስት ወር ውስጥ ማለት ነው እርዳታው እርዳታው ያስፈልጋል። ለምን እንስሳ አሁን ከሁለት ወሩ አንድ ወር በኋላ ነው ሰውነቱ መመለስ የሚችለው። ስለዚህ ስለዚህ ያንን እንስሳ እየሸጣችሁ ነው የምትጠቀሙት ማለት ነው። ከአሁን ያው እንስሳ መስታቱን አይቀሬ ነው፣ እየሰጣ ነው ተስቶ ነው የሚበሉት ማለት ነው። ስለዚህ አሁንም መንግስትም ሆነ የእርዳት ድርጅቶችም ሆነ አሁን ሶስት ወር ውስጥ ተረባርቦ ይሄንን ችግር አንድ ሰው አንድ ከራቴት እንዲዳርስልን እንዲደረጉ፣ ይሄ ሶስት ወር በኋላ ችግሮችን እየተቃለለ ይሄዳል ብለን ነው የምናስበው። በጣም ነው ማመሰግነት። እኔም አመሰግናለሁ እዚህ ድረስ መታችሁ ህብረተሰቡ ጋራ እንዲህ አይነት ጥያቄዎች የረሃብ ጉዳይ ለመታያቅ በደረሳቸው በጣም ነው የምናመሰግነው እና በቀጣይም ሆነ በሌላ አካባቢም ሆነ የድርቅ ሁኔታ እየታያካችሁ ብትሄዱ ይበለትት ይረዳላችሁ ለማለት አለ። በሌላ በኩል ከአሳይታ ወደ ደጋ አካባቢ ከብቶቻቸው ይዘው ውሃና ሳር ፍለጋ ይጓዙ የነበሩትን አርብቶ አድሮችንም አነጋግር ያለሁኝ። ስም ማን ልበል? አሊ አሐመድ ሕሴን። ከብቶች ይዛችሁ እየሄዳችሁ ነው ያላችሁት። ወዴት ነው የምትሄዱት? ዱ ዱ ጠቃለ ወደ ዱ ሳር ያለው ቦታ ነው ወደ ሳር ሴት ነው የመጣችሁት? አይሳይታ ወረዳ አይሳይታ አ አሁን ወደ የት አካባቢ ነው አሁን? ወደ ደጓ ነው ሳር ነው የሚሄደው ወደ ደጓ። የአፈር ሀብት ነው የአፈር ባንክ ነው፣ ይሄ ከብት ባንክ ነው። አሁን እንዴት ነው ውሃና ሳር አጣችኋል? አላችሁ አግኝታችኋል ወይስ ምንድን ነው? ዝናብ አሁን ይመጣ ነውና ዝናብ አሁን ነው ጀምሮ ገና አሁን ነው ዝናብ ጀምሮ ከዛ በኋላ እጀን ብስዲ ይሄዳሉ። ከብቶቹ የውሃና የሳር ችግር ያለባቸው አይመስሉም። አሁንማ ትናንትና ቀን ነው ይበላው። ከዛ በኋላ ምግብ አልበለ ከብት ሳር አላገኝም። አሁን ሳር ወዳለበት ቦታ እየሄዳችሁ ያላቸውት? አሁን ከዛ ነው ሄዶ። አመዱ ሕሴን ቀበሌ ባርገ ሰፈራ ወረዳ አይስዒታ ከዚህ ስንት ኪሎ ሜትር ይሆናል ሩቁ ነው ከዚህ ሩቁ ነው ሩቁ ነው እስኪ በሰዓት ንገረኝ ትናንትና ከሰዓት ነው ጀምሮ ትናንት ከሰዓት ነው የተነሳችሁት አዎ ዛሬ ቀን ሰባት ሰዓት ሰምራ ነው የገባው ማታ ቦራ ነው ማታ የት ነው ያደራችሁት ከዚያ መንገድ ነው ቦራ ገድላለች አዎ ምን ይባላል ኩሩብ ባህሪ ኩሩብ ቦራ እያና ኩሩብ ቦራ ሰሞኑን ዝናብ መዝነቡ ለእናንተ በጣም ጥሩ ነው አዎ ደስ ያለ ደስ ብሏቸዋል። ደስ ብሏል። ዝናብ ካለ ደስ ይብላል። ዝናብ ከሌለ ችግር ነው። እኛ ዝናብ ነው የምንፈልገው። ይሄ ምንድነው? ወተት ነው የያዝክበት? ለማለብ ስትፈልግ ነው የምትሰጣቸው ይሄን ነገር? ስለዚህ ይሄ ወተት መያዣ ነው ማለት ነው።

ማይ አካባቢውን እየተዘዋወረ እየተመለከተ የሚያቀርባቸው ሪፖርቶች ወደፊት የሚቀርባሉ። ክቡራትና ክቡራን አድማጮች ከሰኞ እስከ ዓርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 መካከለኛ መውገድ የሚሰራጨው ይህ የአሜሪካ ድምፅ ራዲዮ ልዩ ስርጭት የዛሬ ዝግጅት ተጠናቀቀ። ፕሮግራሙን የመራችልን ጽዮን ግርማነች፣ የቴክኒክ መሐንዲሱ ሱሌማን ታራዋሊ ነው። በመስክና እዚህም ባሉ ዘጋቢዎቻችንና ባልደረቦቻችን ስምሰናበታለሁ፣ ጤና ይስጥልኝ።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 Thank you.